ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ አርብ ህዳር አምስት ቀን 2007 ዓመተ ምህረት ነው። ሰለሞን ክፍሌ ያስተናግዳለው። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜናዎች እንስማ። ጤና ይስጥልን ክቡራትና ክቡራን እንደምናመሻችው፣ ዜናውን የማሰማችው ሰሎሞን አባተ ነኝ። ሱዳንና ደቡብ ሱዳን በሚዋሰኑባት የአፐርናይል ግዛቷ ማባና አውራጃ ላይ ሱዳን የአየር ድብደባ ደረሰችብኝ ስትል ደቡብ ሱዳን ከሰሰች ተፈጽሟል በተባለው ድብደባ ቢያንስ ስድስት ሰው መጎዳቱን ባለሥልጣናቱ ተናግረዋል። ባለሥልጣናቱ በተጨማሪ ሲናገሩ ካርቱም በራሷም ብሉ ናይል ግዛት ውስጥ በሚንቀሳቀሱ አማጽያን ላይ በተመሳሳይ ቀን ማለትም ከትናንት በስቲያ ረቡዕ ድብደባ ማድረሷን አመልክተዋል። በሰሜናዊቱ ሱዳን ብሉ ናይል ግዛት ውስጥ ከሚካሄደው ጦርነት የሸሹ መቶ ሺህ ይሆናሉ የሚባሉ ሱዳናውያን ስደተኞች በደቡብ ሱዳኗ አፐር ናይል ግዛት ውስጥ ተጠልለው ይገኛሉ። የፈረንሳይ የዜና ወኪል ኤኤፍፒ ያነጋገራቸው የሱዳን ጦር ቃል አቀባይ ኮሎኔል አል ሰዋር ሚካሊድ ሀገራቸው የትኛውንም የደቡብ ግዛት የደቡብ ሱዳን ግዛት እንዳልነካች ተናግረዋል። የደቡብ ሱዳን ጦር ቃል አቀባይ ኮሎኔል ፊሊፕ አጉየር ደግሞ ለቪኦኤ በሰጡት ቃል ሱዳን የአየር ድብደባውን ግዛታቸው ውስጥ አድርሳለች ብለው ካርቱም ደቡብ ሱዳን ተቃዋሚዎቹን አማጽያን ትረዳለች ስትል የምታሰማውን መቀሳ ግን አስተባብለዋል። አጉየር አክለውም ሱዳን ግን የምታምነው የተገላቢጦሽን በመሆኑ ከግዛቱ አሸሽተው ወደ ደቡብ ሱዳን የሚገቡ አማጽያንን ለማሳደድ ስትል የእኛን ግዛት ትደበድባለች ብለዋል። የዓለም የምግብ ድርጅት ኬንያ ውስጥ ለሚገኙ ስደተኞች ሲያቀርብ የቆየውን የምግብ እርዳታ በከፍተኛ መጠን እንደሚቀንስ አስታወቀ። ምክንያቱ የበጀት እጥረት መሆኑን ተናግሯል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከሚያንማር ወይም በሌላ ስሟ ከበርማ የዲሞክራሲ መሪ አንሳንሱኪ ጋር ተወያዩ። በሌላ በኩል ደግሞ በመጪው የአውሮፓውያን ዓመት ሚያንማር ውስጥ ይደረጋል የተባለው ምርጫ ጊዜ እየቀረበ በመጣ መጠን አንዳንድ ጥያቄዎች እየተነሱ ነው። አንሳንሱኪ ሱኪ ከፕሬዚደንት ኦባማ ጋር ከተወያዩ በኋላ በሰጡት መግለጫ ከሚያንማር የለውጥ ሂደት በኮረኮንቻማ መንገድ ላይ እያለፈ ነው ብለው ብዙ ተስፋ መጣል ወደ ቀቢጸ ተስፋ እንዳይወስድ አስጠቅቀዋል። የሀገራቸው ህገ መንግስት ፍትሃል ባይሆንና ኢዲሞክራሲያዊ ነው ብለዋል። አንሳንሱቺ ፕሬዚደንት ኦባማ ከጋዜጠኞች ጋር ሲነጋገሩ ሰዎች ቤተሰቦቻቸው ባሏቸው ግንኙነቶች ምክንያት ለፕሬዚደንትነት እንዳይወዳደሩ መከልከል አግባብ አይመስልም ብለዋል። የበርማ ህገ መንግሥት የውጭ ዜጋ የሆነ ሰው ጋር ጥብቅ ወይም የቅርብ ግንኙነት ያለው ማንም ሰው ለፕሬዚደንትነት እንዳይወዳደር ያዛል። የተቃውሞ መሪ የሆኑት ሚስ አንሳን ሱኪ በሕይወት በህይወት የሌሉ ባለቤታቸውና ሁለት ልጆቻቸው የእንግሊዝ ዜግነት ያላቸው በመሆናቸው ምክንያት በህጉ እርሳቸው ለፕሬዝደንታዊው ስልጣን መወዳደር አይችሉም። የኢራቅ ኃይሎች የኢስላሚክ ስቴት ተዋጊዎችን የነዳጅ ማጣሪያ ካለባት ከዋና ከተማዪቱ ባግዳድ በስተ ሰሜን ከምትገኘው ቤጂ ከተማ ማባረራቸውን አስታወቁ። የኢስላሚክ ስቴት ጂሃዲስቶች ቤጂን የተቆጣጠሩት ባለፈው ዓመት አጋማሽ አካባቢ በከፍተኛ ፍጥነት እየገሰገሱ የሰፋ የኢራቅና የሶሪያ ግዛት በተቆጣጠሩ ጊዜ ነበር። ቤጂ የምትገኘው የአይሲል ተዋጊዎች ባለፈው ሐምሌ በተቆጣጠሯት ሞሱል ከተማ መንገድ ላይ ነው። ዩናይትድ ስቴትስ እና የተባበሩት ኃይሎች ትግል ውጤታማ እየሆነ መምጣቱን የተናገሩት የዩናይትድ ስቴትስ የመከላከያ ሚኒስትር ቼክ ሄገል የኢራቅ ወታደሮች በምድር ላይ ይበልጥ ስኬታማ እየሆኑ በሄዱ መጠን የአሜሪካ የአየር ድብደባ ተጠናክሮ እንደሚቀጥል ዛሬ አስታውቀዋል። በሌላ በኩል ደግሞ የአይሲል ኢስላሚክ ዲናር የሚባል የራሱን ገንዘብ እንደሚያትም አስታውቋል። እስራኤላውያን በቅዱስነቱ በሚያምኑበትና ሙስሊሞች ደግሞ አላቅሳ ብለው በሚጠሩት መስጅድ ባለበት ጽዮን ተራራ ላይ በማንኛውም እድሜ ላይ ያሉ ሙስሊሞች ጸሎትን እንዲያደርሱ እስራኤል ፈቅዳለች። ጤና ይስጥልኝ። ከቀሪ ዝግጅቶቻችን ጋር ልተዋችሁ። የዓለም ዜናዎቹን ሰማን። እናመሰግናለን። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። ጂ20 በመባል የሚታወቁት የዓለም ከበርቴ አገሮች መሪዎች የፊታችን ቅዳሜና እሁድ በብሪስቤን ተገናኝተው ይወያያሉ። ባልደረባችን ቱሶ ኩማሎ ከጆሃንስበርግ ያደረሰን ዘገባ አለ፣ እኔው አቀርበዋለሁ። የዓለም ሀብታሞቹ ሀገሮች ይህን የቅዳሜና እሁዱን ዓመታዊ ስብሰባ የሚያደርጉት በንግድ እድገትና በሥራ መፍጠር ትልሞች ላይ ተስፋ አስቆራጭ ሁኔታዎች እየታዩ ባለበት ወቅት ነው። የጂ ሃያ መሪዎች አሁን እያሉ ያሉት ላለፉት አምስት ዓመታት በዓለም ላይ ከደረሰው የኢኮኖሚ ቀውስ ለማገገምና የገንዘብ ተቋሙን ታማኝነት ለማረጋገጥ ከነበራቸው ትኩረት አዳዲስ ፖሊሲዎችን ወደ መንደፉና ዘላቂ እድገት በማምጣቱ ላይ እንረባረባለን ነው። በአፍሪካ በብዙ ሀገሮች የምጣኔ ሀብት ቢመዘገብም በሐያዎቹ የዓለም ከበርቴ ሀገሮች ቡድን ውስጥ ቋሚ አባል ደቡብ አፍሪካ ብቻ ናት። ሌላው ደግሞ እንደ ከበርቴዎቹ ሁሉ በርካታ የአፍሪካ ሀገሮችም ሥራ አጥነትን ጨምሮ ተመሳሳይ ችግሮችን ይጋራሉ እና በጂ 20 ቡድን ውስጥ የደቡብ አፍሪካ አባል መሆን ለውጥ ያመጣሉ ወይ የሚል ጥያቄ ተነስቷል። ውልፌ ብሮዴ በደቡብ አፍሪካ ዓለም አቀፍ ጉዳዮች ተቋም የንግድ ልማትና የባለሀብቶች ዘርፍ ማኅበር ኃላፊ ናቸው። በጂ 20 ውስጥ አንድ ብቻ የአፍሪካ ሀገር አባል መሆኑ በራሱ የአህጉሪቱ አጀንዳ ቡድኑ ቅድሚያ የማይሰጠው መሆኑን ያረጋግጣል ብለዋል። በአጣዳፊ ሁኔታ የሚያስፈልጉን መሠረተ ልማቶች፣ የአገልግሎት ሰጪውን ዘርፍ ማጎልበት፣ የባህር በሮችን፣ መንገዶችንና የባቡር ሀዲዶችን የመሳሰሉ ግዙፍ መዋቅሮችን መዘርጋት ናቸው ሙያ ማሻሻል፣ የአቅም ግንባታን ማጠናከር፣ የባንክ የቴሌኮሚኒኬሽንስና የጤና ዘርፍን በማሻሻል ረገድም እገዛ ያስፈልገናል። በአፍሪካ አሁን ኢቦላን የመሳሰሉ ችግሮችም አሉብን። እርሱን ለመዋጋት በያዝነው ጥረትም እገዛ ያሻናል። ዛሬ የጂ 20 ትኩረት ለሥርዓቱ አዳዲስ ሥራዎችን በመፍጠርና እድገትን በማስገኘቱ ላይ ቢሆንም በአፍሪካ አብዛኞቹ ችግሮች ስር የሰደደ ሙስና፣ ክምር ዕዳና ከፍተኛ የገንዘብ ጦት ናቸው። በኦክስፋም የአስተዳደር አማካሪ ማሪያኔ ቦናቬንቱራ እንደሚሉት ጂ20 በቀረጥ የሚበዘበዙ ታዳጊ የአፍሪካ ሀገሮችን ሊረዱ ይገባል። ባለሥልጣና አክለውም አህጉሪቱ በሕገ ወጥ መንገድ ወጥቶ ባጣችው ገንዘብ በቢሊዮኖች የሚገመት ዶላር ያልተከፈለ በሚባል ቀረጥ ትነጠቃለች ሲሉ ያስረዳሉ ቢሊዮን በታዳጊ ሀገሮች ውስጥ በህገወጥ መንገድ በሚፈሱ ገንዘቦች በ100 ቢሊዮን ዶላር የሚገመት ሀብት አጥተናል። ከሰሐራ በታች በሚገኙ የአፍሪካ ሀገሮች በ2008 እና በ2010 ዓ.ም መካከል እንደተባለው ከሆነ 72 ቢሊዮን ዶላር በህገወጥ መንገድ ጠፍቷል። አንዳንድ የኢኮኖሚ ባለሙያዎች እንደጂ 20 ያሉ ቡድኖች ጠቃሚ ቢሆኑም ለአፍሪካ ችግሮች ግን መፍትሄ ይሆናሉ ማለት አይደለም ሲሉ ያስረዳሉ። ቪክ ቫን ቮረን በደቡብ አፍሪካ ዓለም አቀፍ የሠራተኞች ማኅበር ዲሬክተር አንዱ ናቸው። አፍሪካውያን ከጂሃያ ምክር ሊጠይቁና ከስኬታቸው ልምድ ሊቀስሙ ይችሉ ይሆናል እንጂ ከቡድኑ የኢኮኖሚ እድገት ደጃፋቸው ድረስ ይመጣል ብለው ግን መጠበቅ የለባቸውም ብለዋል። የአፍሪካ ሀገሮች ላሉባቸው ችግሮች ጂ20 መፍትሄ ያመጣል ብለን ማሰብ የለብንም። አህጉሪቷ ላሉባት ከፍተኛ የስራ አጦችና እና የመዋለ ንዋይ የምደባ ችግሮች ቡድኑ መፍትሄ ያመጣል ማለት አይኖርብንም። ማድረግ ያለብን በመጪው ስብሰባ ላይ ከሚደረጉ ክርክሮች መማር፣ የእኛንም ሐሳብ ማጋራት ነው። ዋነኛው ስራችን በራሳችን አፍሪካ ውስጥ መተግበር የምንችለው ላይ ማተኮር ነው። ከነገ በስቲያ በብሪስቤን የሚካሄደው የ2014ቱ የጂ20 መሪዎች ስብሰባ ለቡድኑ ዘጠነኛው መሆኑ ነው። አብይ ሩስን ነበር ያደመጥነው። ወደ ሁለተኛው ቅንብር እንሸጋግራለን። ባህልና ማኅበረሰብ። ባሉላ ከበደ እዚህ በዋሽንግተን ያለውን የጣይቱ ማዕከልን ሊቀመንበር አርቲስት ዓለም ፀሐይ ወዳጆን ነው ያወያየው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ፣ አርቲስት ዓለም ፀሐይ ወዳጆ የጣይቱ የባህል ማዕከል ዛሬ የጣይቱ የባህልና የትምህርት ማዕከል ሆኗል። አስራ አራተኛውን ዓመታዊ በዓላችሁን በቅርቡ አክብራችኋል። ጣይቱ የባህል ማዕከል ሆኖ ላለፉት አስራ አራት ዓመታት በዋሽንግተን ዲሲና አካባቢው እንዲሁም በተለያዩ ዩናይት ስቴትስ ከተሞች የተዘዋወራችሁ፣ በምታቀርቧቸው ዝግጅቶች ነው የምትታወቁት። ጣይቱ የባህል ማዕከል የትምህርት የሚለው ያክላችኋል። በዚሁን እነሳ ጣይቱ የባህልና የትምህርት ማዕከል ለምን ሆነ? አንደኛ በመሰረቱ ያው የባህልና የትምህርት ነገር የተያያዘ ነው። ማደጉ ነው የሚያሳየው። እኛ የጨመርንበት ምክንያት የኢትዮጵያ ቋንቋ ትምህርትና ጣይቱ የባህል ማዕከል ወደ ትምህርትን የጨመረበት ምክንያት አንደኛ፣ ወጣቶችን ታዳጊ ህጻናትን የትምህርት ማስጠናትና መጣት መምህራኖች አብረውን ሊሰሩ በመጀመራቸው የላይብራሪውን ወይም ቤተ መጻሕፍቱን እንደጀመርን የኢትዮጵያን የሙዚቃ መሳሪያ ባህልም፣ የባህል ጨዋታዎች፣ የብሔረሰቦችን የማስተማር የኢትዮጵያን ቋንቋ ወደፊትም ከተቻለ ግዕዝን፣ ለጊዜው ግን አማርኛን የማስተማር ነገሮች በቅርቡ በቤተ መጻሕፍት ውስጥ እና በዚሁ ደግሞ ስሙም ተቀይሮ በእኛው ካውንቲ ውስጥ ተመዝግቦ ህጋዊ አካልነቱን አግኝተናል እና ለዚህ ነው አደገው ማስተማርንም ጥበብንም ባህልንም አብረን የምንሰራበት መንገድ አግኝተናል ማለት ነው። እርግጥ ስራው የበለጠ እየከበደ ይሄዳል፣ ግን ስማችን የባህልና የትምህርት ማዕከል ሆኗል። ገሩም፣ ቀደም ሲል ላለፉት በርካታ አመታት እና አስተዋውቅ እንደነበረው የጣይቱ የባህል ማዕከል ማለታችን ቀርቶ የትምህርት የሚለውንም ስላከልን እንደው ታስተዋውቅልን ያህል ነው። አርቲስት አለም ፀሐይ ይሄ አስራ አራተኛ አመታችሁ የተከበረበት ከዚህ ቀደም እንደምታደርጉት ሁሉ በአመታዊ ክብረ በዓላችሁ ላይ ልዩ ልዩ ጥበባዊ ዝግጅቶችን ታቀርባላችሁ። በአሁኑም በዋናነት ያስጠይቃል የተሰኘ የሶስት ዘመናትን አስተዳደርና የህብረተሰብ ኑሮ የቃኘ ጠንከር ያለ ፈታሽ ስሜት የተንጸባረቀበት ህብረተሰቡንም ገፋ አድርጎ የሚመለከት የሚመስል ቲያትር አቅርባችኋል። የቲያትሩ ይዘትም አቀራረብም ከዚህ ቀደም ከሚታዩት የተለየ ነውና፣ እስኪ ስለ ያስጠይቃል በዋናነት እሱን እናስቀድምና፣ በርከት ያሉ ተዋናዮች ናቸው የተሳተፋችሁበት። እስኪ ስለ ያስጠይቃል መነሻም ሆነ የመድረክ ትዕይንት በመጠኑ ለአድማጮች እናስተዋውቅ። በእውነቱ ቆንጆ አድርገህ አስቀምጠኸዋል። እንግዲህ በየአመቱ አመታዊ በዓላችንን ስናከብር እዚህ አካባቢ የተለያዩ የጥበብ ስራዎችን ደረጃውን ከፍ ባለ መጠን አድርገን ተመልካቾቻችንም ስለሚጠብቁት ይህንኑ በዓል ጥሩ አድርገን ለማዘጋጀት ስንዘጋጅ ያ ውስጥ እስከ ዛሬ ድረስ በተከታታይ በሌሎቹ ከዚህ በፊት ባለፉት መቶ አመታት ውስጥ የነበረውን የማህበራዊ ችግር፣ የፖለቲካ፣ የአስተዳደር፣ የሕግ የሚመለከት በደልና ሐዘንን ወይም መከፋትን የሚያጠቃልል የሶስት የተለያየ ትውልድና ስርአት ላይ ምን ነበር በኢትዮጵያ የተካሄደው? ምንድን ነው ችግሩ? አሁንስ ምን ላይ ነን? ያለውን የዘክሩ የሚችል ነገር እና በነጥበብ ሰውነት ይህንን ገምግሞ የሚያወጣ አንድ የጥበብ ስራ ማቅረብ ፈለግን። መነሻ ድርሰቱን ከዚህ በፊት አባታችን የሆነው ሎሬት ጸጋዬ ገብረመድኅንን እና ዓለም ጠኑ ላይ የጻፈው የዳንበል ባህሪ ነበር። እሱን አደረግን እና መዝጊያውንም ከሱ የመጨረሻው ስራው ተፉሽ ደልማዶ ላይ ያስጠይቃል የምትል ግጥም ነበረች። እሷን ወሰድን እና በመሀል የተለያዩ የጥበብ ሰዎች እንዲገቡበትና እንዲዳብር አደረግነው። አብዛኛውን የነበረኝን የዚህን የሥርዓት ህልም ለተክሌ ስነግረው ተክሌ... አንጋፋውን ተዋናይ ተክሌ ደስታን እያነሳሽ ነው? ተክሌ ደስታን። አዎ፣ የእኔ ውድ ጓደኛዬም የጥበብ አብሮ አደጌም አብሮኝ ብዙ ዘመን ያሳለፍንን እና ትልቁን ሚና እዚህ ላይ የተጫወተው እሱ ነው። ይህንን ሀሳብ ስገልጽለት የማያያዥ ሀሳቡንና ባህሪያቱን የመገንባቱን ስራ ሰፊውን ክፍል በመጻፍና በማዘጋጀትን ትርኢቱን ጥሩ አድርጎ አቀናበረው። ከዛ ያው የሻለቃ ክፍል ያቦቸር ጌትነት የሚው በላይ ዘለቀ የእኔ ደግሞ ትንሽ ከፕሮፌሰር አስራት ላይ የጻፍኳትን አያያዝንና እስከዚህ እስካለንበት ዘመን ድረስ የሚሄደውን በሙሉ እንደ ክር በማያያዝ ቆንጆ አድርገን እንዳልከውም ትልልቅ አንጋፋ ተዋንያን ከተለያዩ ሴትም ተስፋዬን፣ አበባየሁን የመሳሰሉ በሙያም ደግሞ በዚህ በጥበቡ የቴክኒክ ሙያና ስራ እንደነ ተመስገን አፈወርቅና እንደ መስፍን አራጋው እነዚህ ትልልቅ እውቅ የድምፅና የኮምፒውተር ሙያ ያላቸውን ሰዎች አሳትፈን እጅግ በጣም ሕዝቡ የወደደው ትልቅ ስራ ለመሰራት በቃ። መልካም። በጣም በርካታ ህዝብ በተገኘበት ቱን ያሳያችሁበት አዳራሽ ሞልቶ በነበረበት ሁኔታ ሰዎች በስሜት ሲናጡ መልሰውም ወደ ራስ እንዲመለከቱ የሚጋብዙ አቀራረብን የተመለከትንበት ትርኢት ነው። አንቺ በተጫወት ሻት ዋና ገጸ ባህሪ እብድ ገጸ ባህሪ ተላብሰሽ ነው የምትጫወችው። ምስሉን መለስ አድርጎ ማሳየት ባንችልም ያነሳችኋቸውን በይዘትም በአቀራረብም የተለየ ሁኔታ ሰፋ ባለ ውይይት ሌሎችን አጋሮችሽን። ጨምረን በስፋት እስክንመለከተው በዚህ ቅምሻ ዝግጅት ውስጥ አንድ ሁለት ጭብጦችን ለአድማጮች ብናደርስ፣ ዓለምፀሐይ እንዲህ ያለው ረጅም ዘመናት ውስጥ ያለፈ ታሪክን በአንድ ተመሳሳይ ሁኔታ የሚታይ መልሰን መልሰን የምናነሳው የቁጣ ስሜት ተመሳሳይ ነው፣ ቅሬታችን ተመሳሳይ ነው የሚል በሶስቱም ስርዓቶች ውስጥ እንደሚታይ አድርጋችሁ አጠንክራችሁ ስታነሱ እናያለን። እስኪ እሱ ላይ እንደው ትንሽ ፈንጠቅ ያልከው ነው እንግዲህ ነተረም ጥኖ ላይ አድቃውን ባህሪ እንደ እብድ አድርጎ አንዲት ሴት አውጥቶ ነበር ጋይ ጸጋዬ። ያችን ባህሪ ግን አደግናት። ምክንያቱም በሶስቱን ዘመን ባለፈው በኃይለ ሥላሴ የዘመነ መንግስት፣ በደርግ፣ በኢህአደግም ሶስቱንም ዘመን እስረኝነት ሶስቱንም ዘመን በተለየ አስተሳሰብ ወይም የተለየ ፖለቲካ አመለካከት የሰዎችን ስቃይና እንግልት፣ ስደት፣ ሞት በሶስቱም ዘመን የረሃብና የእጦት፣ የችግር እነዛን በማነጻጸር ነው እንግዲህ የተደረገው እና እኔ የተጫወትኳት ባህሪ አደውቃውን የምትል እና እናት አለም ጠና ውስጥ ነበረች፣ ያስናቀች ወርቁ የተጫወተቻት ባህሪ ነበረች። ግን ያንን ባህሪ አሳደግ ነው። በምን አሳደግ ነው? ዳንበልንም የሶስት ዘመን እስረኛ አድርገን እንደሰራ ነው። አደውቃውንም ቃውንም የሶስት ዘመን የሶስት ዘመን ቤት የለሽ ወይም ህይወትም ኑሮም ያንገላታት የመንገድ ጎዳና ተዳዳሪ አደረግናት። በሶስት ዘመን በመንግስትና በተሳሪ ወይም በተለየ ተቃውሞ ባላቸው አመለካከት ባላቸው ሰዎች መሀል አስታራቂ ሽማግሌ ሆኖ የሚኖር ሰው ነበር። በሶስት ዘመን የስለላ ስራን የሚያካሄድና የመንግስት ወገን ሆኖ ህዝብን የሚበድል ነበር። ይህንን ባህሪ ነው መሰረታዊ ገን ያወጣ ነው። እነዚህ አራት መስለው ግን የተለያዩ ስርዓት ውስጥ የነበሩ ቋሚ ባህሪ ነው። እንዳልከው ደግሞ በሶስቱም ዘመን ውስጥ የወጣቶች ወይም የትውልድ ቅጥፍ መቀጠፍ የተለየ አስተሳሰብና ከመንግስት ወጣ ያለ አመለካከት ያለውን መቀጠፍ ያንንም የሚመለክት ነው በሶስቱም ስርዓት ውስጥ እና ዘመኑን እራሱ አስተሳስፎ በጣም ትንሽ በሚመስል ሰዓት በጣም ትንሽ በሚመስል ነገር ግን በኢትዮጵያ ውስጥ ደግመን ደግመን ደግመን ላለፉት መቶ ዓመታት ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ። ይሄ ነው በቃ ግጥም ያልተቀየረ ይሄ ነው ሜን ቲም እስካሁንም እኛንም የሚገልጸን በዛ ውስጥ ነው አካተን የሰራ ነው ማለት አርቲስት አለም ፀሐይ ወዳጆ በአስራአራተኛው አመታዊ ክብረ በዓላችሁ ይሄ የመቶ አመታት ታሪክ የተመለከተ ሌሎች ይዘቶችም የተንጸባረቀበት ዝግጅታችሁን ይበልጡ እንደሞ በያስጠይቃ ላይ እያተኮረው አጠር ያለ ውይይታችን ለጊዜሻ አመሰግናለሁ። እግዜር ይስጥልኝ። እግዚአብሔር ስጥልን። እኔም በጣም ነው የማመሰግነው። የመጨረሻው ቅንብር የተፈጥሮ አካባቢ ሳይንስና ሕይወት ነው። አዘጋጅና አቅራቢው ሰሎሞን አባተ። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ፣ እንዲህ አይደለም? ቅዱስ መጽሐፉም የሚጀምረው ከዚያን ጊዜ አንስቶ በእምነቱና በሃይማኖቱ ቀበሌ ባሉ ሰዎች ዘንድ ደግሞም በሳይንሱም ቢሆን ፍጥረት አንድ ብሎ የሰውን ልጅ ህልውና ካበሰረችበት ጊዜ እስከ ዛሬ የሰው ልጅና ሰማይ ከቁርኝታቸው ለአፍታ እንኳ ተለያይተው አያውቁም። የሰው ልጅ በክፉም በበጎም ወደ ሰማይ ማንጋጠጡ እንደ እርሱነቱ ሁሉ ተለያይቶ ያውቃል። ደግሞም የመጨረሻ ማረፊያው እዚያው መንግሥተ ሰማያት ይሆን ዘንድ አይደለም? የቀልቡ መሻት የአካሉም ድክመት። ከዚያ በተረፈ ግን ምንድን ነው? እዚህ ዝርግና ጥልቅ ጥቁር ሰማይ ውስጥ ያለው ምንድናቸው? እነዚህ የምናውቃቸውም የማናውቃቸውም አካላት? የሰው ልጅ ስለ ጠፈሩ እንዳሰበና እንዳለማለ እየተመራመረም የጥንታውያኑን ግሪኮችና የባቢሎን ነገሥታት ለሰማይ የመቅረብ ከሰማይ ጋር የመነጋገር አባዜ ለጊዜው ለሌላ አጋጣሚ እናቆይና የሰው ልጅ በሳይንሱ እየተዋጠ የምርምር አድማሱ እየሰፋ በሄደ መጠን ምርምሩም ጥልቀት ያለው ሆነ። በያኔው የፕሩሲያ ግዛት የፖላንዱ ተወላጅ ኒኮላስ ኮፐርኒከስ እጅግ የተከበረ የቀመራ አዋቂና የጠፈር ተመራማሪ ነበር። የኖረው ከ473 እስከ 543 ዓመተ ምህረት ነበር በአውሮፓ አቆጣጠር። ይህ ሰው የሁለንተናን ወይም የህዋን የራሱን ንድፍ የሰራ ዩኒቨርስን ማለት ነው። ከእርሱ በፊት ሲታሰብ የነበረውን መሬት የሁለንተናው ማዕከል ነች ይል የነበረውን አስተሳሰብ ለውጦ ፀሐይ ማዕከል መሆኗን ለማስረገጥ የሞከረ በሳይንሱ ዓለም አብዮት የሠራ ሰው ነበር። የዛሬው የሳይንስ አባት ተብሎ የሚጠራው ከ564 እስከ 642 የኖረው ለ77 ዓመታት ማለት ነው ጣሊያናዊው የፊዚክስ፣ የሂሳብ፣ የምህንድስና፣ የጠፈር ምርምርና የፍልስፍና ሰው ጋሊሊዮ ጋሊሌ ዛሬ የምንጠቀምበትን የርቀት ማሳያ የጠፈር መመራመሪያ ማቅረቢያ መነጽር ወይም ቴሌስኮፕ እጅግ አሻሽሎ የሠራ የዛሬውን ስነ ሰማይ ምልከታ ጥበብ የነደፈና ያበለጸገ ሰው ነበር። እነዚህ ሰዎች ከአራትና ከአምስት መቶ ዓመታት በፊት የኖሩ ናቸው። እነዚህን እውነቶች እንዲያው ነገር ለማስታወስ ያህል አነሳሳ ናቸው እንጂ የሰው ልጅና የሰማይ ቀልቡ የጠፈር ምርምር ሥራውና ግንኙነቱና ግኝቶቹ እጅግ የሰፉ ናቸው። የእኛ ዘመን ወደ ሆነው ወደ ሀያኛው መቶ ክፍለ ዘመን ስንገባ ሩሲያዊው ኮንስታንቲን ጺዮልኮቭስኪ አሜሪካዊው ሮበርት ጎዳርድ፣ እና ጀርመናዊው ኸርማን ኦበርት የሮኬትን ምህንድስና በማሳለጥ በኩል የየራሳቸውን ግዙፍ ተግባሮች ፈጽመዋል። ከሁለተኛው የዓለም ጦርነት ወዲህ በሳይንሱ ዘርፍ የተገኙ ውጤቶች እጅግ ፈጣንና ጠርማሽ ናቸው። ኦክቶበር 4 957 ዓ ም ሶቪየት ኅብረት የመጀመሪያውን ሰው ሠራሽ ሳተላይት ወደ መሬት ምህዋር አመጠቀች። ስፑትኒክ አንድ ነበር ስሟ። ከአራት ዓመታት በኋላ በሰው ልጅና በጠፈሩ ታሪክ ውስጥ እጅግ አስገራሚና አስፈንዳቂ ታሪክ ተሰራ። ይህንን ታላቅ ብስራትና ገድል የዓለም መገናኛ ብዙሃን ወዲያው ናኙት፣ ለሰው ልጅ ጆሮ አደረሱት። An announcement broadcast from Moscow Radio in English ከግማሽ ሰዓት በፊት ሩሲያውያን የመጀመሪያውን ሰው ወደ ጠፈር መላካቸውን አስታወቁ። ከሞስኮ ሬዲዮ በእንግሊዝኛ የተሰራጨው ዜና የመጀመሪያዊቱ የጠፈር መንኮራኩር ቫስቶክ ሰው ይዛ ተተኩሳ በመሬት ምህዋር ውስጥ ትገኛለች። የመጀመሪያው የጠፈር ተጓዥ ሻለቃ ዩሪ ጋጋሪን ነው። ከእርሱ ጋር የራዲዮ ግንኙነት እየተደረገ ነው። በጥሩ ደህንነት ላይ ይገኛል ያለበት የመንኮራኩሯ ክፍልም በጥሩ ሁኔታ ነው ያለው። የጠፈር መንኮራኩሯ በረራ ቀጥሏል። ዓለማችንን አየኋት አለ ዩሪ ጋጋሪን። መጪዎቹ አስር ዓመታት የሌላ ጥር መሳ ታሪክ ዓመታት ነበሩ። እናም ጁላይ 20969 ዓ ም አሜሪካዊው ጠፈርተኛ ኔል አርምስትሮንግ ጨረቃ ላይ ወጣ። የሰው ልጅ ይህችን ከዝንት እስከ ያኔ አንጋጦ ያያት የነበረች ድንቡል ቦቃ እግሩን አንስቶ ሲረግጣት፣ ተራምዶም ሲሄድባት፣ በሰው ልጅ ስትደፈር ኔል አርምስትሮንግ የመጀመሪያው ሆነ። የአንድ ሰው አንዲት ትንሽ እርምጃ ለሰው ልጅ ሁሉ ግን ግዙፍ ዝላይ ነበር። ኔል አርምስትሮንግ ነው ይህንን ያለው ከጨረቃ ላይ ባስተላለፈው መልእክት። የሰው ልጅ ከዚያ ወዲህ መደበኛ ሕይወቱ፣ ሥራውና ግንኙነቱ ሁሉ ለዚያ የጠፈር ምርምርና ግዙፍ እርምጃዎች ምስጋና ይግባና ምንኛ ተለወጡ። እስኪ አረፍ ይበሉና አንድ ሁለት እያሉ እርስዎ ራስዎ ይቁጠሯቸው። ከእነዚያ የአንድ ጉዞ የጠፈር መንኩራኩሮች ዘመን፣ የሩሲያው ሚር የጠፈር ጣቢያ ዘመን፣ የተመላላሾቹ መንኩራኩሮች ዘመን አለፉ። በመካከሉም ብዙ አሳዛኝ ታሪኮችና አጋጣሚዎችን ታዘብን። ትናንት ደግሞ አንድ ሌላ ግዙፍ እርምጃ ተመዘገበ። ፊሌ ተብላ የተሰየመች ንብረትነቷ የአውሮፓ የጠፈር ኤጀንሲ የሆነ መንኮራኩር ህዋ ውስጥ ከምትገኝ አንዲት ቀደም ብላ ከተላከች የአውሮፓ ህብረት ማምጠቂያ መደብ ተወንጭፋ በልማድ ጅራታም ኮከብ እየተባሉ ከሚጠሩ የተፈጥሮ የሰማይ አካላት ወይም ኮሜቶች አንዷ ላይ አረፈች። ተልእኮ ያለመሳካት ዕድሎች የሰፉበት በብዙ አስጊ ሁኔታዎችና አደጋዎች ተከቦ የነበረ ቢሆንም ፊሌ አድራሻዋ ላይ በአዲስ አበባ ጊዜ ከምሽቱ አንድ ሰዓት አካባቢ በድል ስትቀመጥ የሰው ልጅ በዚህ ሁለንተና በሆነው ጠፈር ምርምር ጥረት ታሪክ ውስጥ ታሪክ ሰራ ሲሉ ሳይንቲስቶችና የአውሮፓ የጠፈር አስተዳደር ባለሥልጣናት በደስታ ፈንድቀዋል ሮዜታ ተብላ የምትጠራው የዛሬቱን አነስተኛ የምርምር መንኩራኩር ተሸክማ ከመሬት የተነሳችው እናት የጠፈር መርከብ ወደ ሰማይ የተለቀቀችው የዛሬ አስር ዓመት ሲሆን አሁን የምትገኝበትና አነስተኛ አነስተኛዋን መንኮራኩር ያስወነጨፈችበት ከመሬታችን ስድስት ቢሊዮን ኪሎ ሜትሮች ርቀት ላይ የደረሰችው ባለፈው ነሐሴ ነበር። ሮዜታ የጠፈር መርከብ የምትገኝበት ስፍራ ከመሬት እስከ ፀሐይ ያለውን ርቀት አርባ ጊዜ ይሆናል። ከመሬት እስከ ፀሐይ ያለው ርቀት አንድ መቶ ሀምሳ ሚሊዮን ኪሎ ሜትሮች ነው። ሮዜታ ላለፉት ሶስት ወራት ስልሳ ሰባት ፒ ቹሪየመቭ ጌራሲሜንኮ ተብላ በምትጠራውና በምህፃር ኮሜት ስልሳ ሰባት ፒ ሲጂ ተብላ ትታወቃለች። ህዋ ውስጥ በከፍተኛ ፍጥነት በምትምዘገዘገው የተፈጥሮ ኮሜት ምህዋር ውስጥ ገብታ አብራት ስትከንፍና ስትዞር ቆይታለች። ከሰባት ሰዓታት ጉዞ በኋላ ኮሜቷ ላይ እንድታርፍ ከእናቲቱ ሮዜታ የጠፈር መርከብ ላይ የተነሳችው ፊሌ መንኮራኩር ኢላማዋ ላይ በሰላም አርፋ ዓለምንና የሳይንሱን ማኅበረሰብ እያስፈነደቀች ነው። በጠፈር ምርምር ታሪክ ውስጥ የሰው ልጅ በተምዘግዛጊ የሰማይ አካል ላይ የራሱን መሳሪያ ሲያስቀምጥ የዛሬው ለመጀመሪያ ጊዜ መሆኑ ነው። ከስልጣኔ ጋር ስሟ የሞክሼ ያህል ለሆነው አውሮፓም ቢሆን ይህ ትልቅ ድል ነው። በእርግጥ ድሉን የሰው ልጅ ሲሉ የአውሮፓ የጠፈር አስተዳደር ተቋሙ ኢኤስኤ ዋና ዳይሬክተር ዣን ዣክ ደርዴን ጠርተውታል። ይህ ለሰው ልጅ ስልጣኔ ታላቅ እርምጃ ነው። ምክንያቱም ይህ ሳይንስ ነው፣ ሳይንቲስቶች ናቸው፣ ዕውቀት ነው። ደግሞም እኮ ይህ ምድራዊ ምርምር፣ ሐሳብ፣ ዕውቀት፣ ክህሎት ነው አሉ ዣን ዣክ ደርዴን። ኮሜቷ በጥልቁ ሰማይ ውስጥ የምትከንፈው በሰዓት ከ60 ሺህ ኪሎ ሜትሮች በላይ በሆነ ፍጥነት ነው። እናም የመንኮራኩር ፊሌን እዚያ ላይ ማረፍ ብዙዎች ጥይትን በጥይት የመምታት ያህል ነው አድርገው ያዩት። ቅርጿ ወጥ ያልሆነውና ግምድል የዓለት ስባሪ የምትመስለው 67 ፒሲጂ ኮሜት ትልቀኛው አካሏ ከአንድ ጫፍ ወደ ሌላኛው ያለ የረዥሙ ክፍሏ የአንድ አቅጣጫ ሙሉ ርዝመት አራት ኪሎ ሜትር ብቻ ነው። የትንሹ አካሏ ሁለት ተኩል ኪሎ ሜትር ብቻ ነው። ጥልቀቷ ከአንድ ጫፍ እስከ ሌላኛው ሦስት ኪሎ ሜትር ነው። ኮሜት 67 ፒ ሲጂ የገጽታዋ ላይ የሙቀት ከፍተኛው መጠን ከ0 በታች 43 ዲግሪ ሴልሽየስ እንደዚሁም ዝቅተኛ ሙቀቷ ደግሞ ከ0 በታች 68 ዲግሪ ሴልሽየስ ነው። ካዛክስታን አልማቲ ላይ በተደረገ ምርምር መስከረም 20 1962 ዓመተ ምሕረት በኢትዮጵያ አቆጣጠር ማለት ነው። የተገኘችው ኮሜት 67 ፒ ሲጂ። የአንድ ዑደት ጊዜዋ በመሬት አቆጣጠር ስድስት ዓመት ተኩል አካባቢ ሲሆን በራሷ እንዝርት ዙሪያ የምታደርገው የሙሉ ዙረት መሾር ደግሞ 12 ሰዓት አካባቢ ይፈጃል። ኮሜት 67 ፒ ቹሪዮመቭ ጌራሲሜንኮ ተብላ የተሰየመችው ባገኟት በሩሲያውያኑ ወንድና ሴት የጠፈር ተመራማሪዎች ክሊም ኢቫኖቪች ቹሪዮመቭ እና ስቬትላና ኢቫኖቫ ጌራሲሜንኮ ስም ነው። ከጥቂት መንገጫገጭ በኋላ 67 ፒ ኮሜት ላይ በሰላም ያረፈችው መንኮራኩር ፊሌ አሁን ተረጋግታለች። ባረፈች በጥቂት ሰከንዶች ውስጥ ፎቶግራፎችን መላክ ጀምራ እጅግ የበዙ መረጃዎችን እያጎረፈች ትገኛለች። የሰው ልጅ አንድ ተጨማሪ ግን ግዙፍ እርምጃ በጥልቁ ሰማይ ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ስርጭት የዛሬው እዚህ ላይ ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የሚሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን ይመራልን ኃይሉ ታምራት ነው። መልካም ምሽት።